በአፍሪካ ቀንድ፣ የመን፣ ናይጄሪያ እና ደቡብ ሱዳን ብዛት ያለው ሰው ረሃብ የሚያልቅበት አደጋ ከዕለት ወደ ዕለት እየተባባሰ መጥቷል ሲሉ የተባበሩት መንግስታት ድርጅትና ዓለም አቀፍ የእርዳታ ድርጅቶች እያስጠነቀቁ ነው። ሊሳ ሽላይን ከጄኔቫ ባስተላለፈችው ዘገባ እንደጠቆመችው ሰብአዊ ቀውሱን ይበልጡን እያከፋው ያለው የገንዘብ እጥረት ነው። እንደ ኤሮፓውያን አቆጣጠር በ2011 ዓመተ ምህረት አፍሪካ ቀንድ ውስጥ ግማሽ በግማሽ አምስት ዓመት ያልሞላቸው ሕጻናት የሆኑ ከ260 ሺህ በላይ ሰዎች የፈጀው ከባድ ረሃብ አሁንም የእርዳታ ድርጅቶችን ይዘገንናቸዋል። ፍላጎታቸውም ያ መከራ እንዳይደገም ነው። ይሁን እንጂ በአሁኑ ወቅት የመንን የአፍሪካ ቀንድን አካባቢና አጎራባች ሀገሮችን የወረሰው ከባድ ሰብአዊ ቀውስ መዘዙ ከዚያም የከፋ ይሆናል ብለው እንደሚሰጉ ነው የሚናገሩት። በረሃብና በግጭት ምክንያት ይበላውና ይጠጋበት ፍለጋ በሀገር ውስጥ ከቀየው የሚፈናቀለው ወደ ሌላ ሀገርም የሚሰደደው ሕዝብ ብዛት ከእለት ወደ እለት እየጨመረ መሆኑን የተባበሩት መንግስታት ድርጅት የስደተኞች ኮሚሽን አመልክቷል። የድርጅቱ ቃል አቀባይ ኤድሪያን ኤድዋርድስ መኸር በተደጋጋሚ ያልሰመረበት ሁኔታ ነው ያለው። ደቡብ ሱዳን ውስጥ በግጭቱ ላይ ድርቁ ተጨምሮበት ሰው እየተራበ እየተሰደደም ይገኛል። ሶማሊያ በሀገር ውስጥ ተፈናቃይ ብዛት የሚስተካከላት የለም። የተመጣጠነ ምግብ እጥረቱ በተለይ ህጻናትና የሚያጠቡ እናቶች ላይ በጣም እጅግ በጣም ከብዶ ይገኛል። በደቡብ ምስራቅ ኢትዮጵያ ዶሎ አዶ አካባቢ በተለይ ወደ አካባቢው አዲስ የገቡ በሆኑ ሶማሊያውያን ስደተኞች ዘንድ በጣም ህጻናት የሆኑት በከባድ የተመጣጠነ ምግብ እጦት በከፍተኛ ደረጃ የተጎዱ መሆናቸውን ኤድዋርድስ አክለው ገልጸዋል። አብዛኞቹ ስደተኞች ለምሳሌ ከደቡብ ሱዳን ከሚሰደዱት ውስጥ ስልሳ ሁለት ከመቶ ህጻናት መሆናቸውን የገለጸው ዩኤንኤችሲአር እነሱም እንደ ሌሎቹ ስደተኞች ሁሉ ከዓለም የምግብ ፕሮግራም በሚሰጥ የምግብ እርዳታ ላይ የሚተማመኑ ናቸው ብሏል። አያይዞም ለምግብ መግዣ የሚሆን ገንዘብ ስለሌለ እደላው እየተቀነሰ መሆኑን አልደበቀም። ጅቡቲ ውስጥ በ12 ከመቶ በኢትዮጵያ በሩዋንዳና በታንዜኒያ ያሉት ስደተኞች የሚታደሉት የምግብ ራሽን ደግሞ ከ20 እስከ 50 ከመቶ፣ ዩጋንዳ ደግሞ በ75 ከመቶ ራሽኑ መቀነሱን ድርጅቱ አመልክቷል። አብዛኞቹ ስደተኞች ለዕለት ጉርሳቸው ሊሰሩ ወይም አርሰው የሚበሉትን በማምረት ራሳቸውን ሊረዱ በማይችሉበት ሁኔታ በተለይ ህጻናቱ ለከበደ ጉዳት እንደተጋለጡ ነው የተናገረው። አብዛኞቹ ከትምህርት ቤት ቀርተዋል። ኬንያ ውስጥ በድርቅ በተመቱ አካባቢዎች አንድ መቶ ሰባ አምስት ሺህ ተማሪዎች ከትምህርት ቤት ከቀሩ ቆይተዋል። በኢትዮጵያ ወደ ስድስት መቶ የሚሆኑ ትምህርት ቤቶች ተዘግተዋል ብሏል። ዩኤንኤችሲአር በአጠቃላይ በቀጣዮቹ ሳምንታትና ወራት አምስት ሚሊዮን ልጆች ከትምህርት ገበታ ሊፈናቀሉ እንደሚችሉ ነው ድርጅቱ የተነበየው። የረድኤት ድርጅቶች በሰሜን ምስራቅ ናይጄሪያ፣ ደቡብ ሱዳን፣ ሶማሊያና የመን ለተራቡት ወይም ረሃብ አፋፍ ላይ ላሉት ከ20 ሚሊዮን የሚበልጡ ሰዎች የሰብአዊ እርዳታ እንቅስቃሴያቸውን እያፋፋሙ ይገኛሉ። የዩኤንኤችሲአር ቃል አቀባይ ኤድዋርድስ ግን ገንዘብ ካላገኘን ልፋታችን ከንቱ ይሆናል፣ ችግሩም እጅግ የከበደ ደረጃ ላይ ይደርሳል ሲሉ አስጠንቅቀዋል። ከዓለም አቀፉ ማህበረሰብ በጠቅላላ የገንዘብ እርዳታ መሰጠት እንዳለበት ነው። ሁኔታው እጅግ በጣም አጣዳፊ ደረጃ ላይ ይገኛል። አፍሪካ ውስጥ ከምስራቅ እስከ ምዕራብ ብዛት ያለው አካባቢ እያዳረሰ ያለበት ሁኔታ ነው ያለው። ዓለም አቀፉ ማህበረሰብ ተባብሮ አጣዳፊ እርምጃ መውሰድ ይጠበቅበታል። በዚህ የአውሮፓውያን 2017 ዓ.ም መጀመሪያው አካባቢ የተባበሩት መንግስታት ድርጅት ረሀብ በገባባቸው አራት ሀገሮች ነፍሳድን እርዳታ ይዞ ለመድረስ አራት ነጥብ አራት ቢሊዮን ዶላር እንዲቀርብለት ተማጽኖ ሲያበቃ እስካሁን ያገኘው ግን ሀያ አንድ ከመቶው ብቻ መሆኑን አስታውቋል።